ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል ወርቅ አምጥተን አሁን ደግሞ ድጋሜ አምስት ሻት ገቢ ሌላ ሰው ነው የሚገባው ብሎ በቃ እኔ በጣም ተሰምቶኝ ከአቅሜ በላይ ነው። እኔ በቃ በጣም የበደልኩ በደልኩ በአስራ ስምንተኛው የዓለም አትሌቲክስ ሻምፒዮና ኢትዮጵያን ከወከሉ አትሌቶች መካከል አንዷ የሆነችውን አትሌት እጅጋየው ታይን የሰማናት በአምስት ሺህ ሜትር ርቀት ከማናቸውም የቡድን አጋሮቿ በላይ የተሻለ ሰዓት ቢኖራትም ያላግባብ በውድድሩ እንዳትሳተፍ በፌዴሬሽኑ አመራሮች እንደተከለከለች ለአሜሪካ ድምፅ አስታውቃለች። ከፌዴሬሽኑም መልስ አግኝተናል። ይሄ አምስት ሺህም ሳይሆን መሮጥ ያለብኝ አስር ሺህ ነው ቅድመ ምንሰጥ የሚገባው ሁለት ከሰጣችሁ ሁለቱን ይወጣሉ፣ ግን የእኔ የመጀመሪያ ፍላጎቴ አስር ሺህ ነው የሚል ማመልከቻ ጻፈች። አዲስ አበባ ሳለ ይነሳ። አሁን ደግሞ የሰማናቸው የኢትዮጵያ አትሌቲክስ ቡድን መሪ የሆኑትን አቶ ተፈራ ሞላን ነው። በጉዳዩ ላይ ዘርዘር ያለው ዘገባ በምሽቱ ይደመጣል። እኒና ሌሎች ጉዳዮች የተካተቱበትን መሰናደው ሀብታሙ ስዩ እመራለሁ። ኤልያስ አስማሪ ደግሞ የድምፅና የምስል ምህንድስናውን ይከውናል። አብራችሁ እንድትቆዩ እንጋብዛለን። ከመሸጋገር በኋላ ለዛሬ ወደ ያዝንላችሁ የመጀመሪያ ዝግጅት እናመራለን። በአስራ ስምንተኛው የዓለም አትሌቲክስ ቻምፒዮና ኢትዮጵያን ከወከሉ አትሌቶች መካከል አንዱ የሆነችው አትሌት እጅጋየሁ ታየ በአምስት ሺህ ሜትር ርቀት ከማናቸውም የቡድን አጋሮቿ በላይ የተሻለ ሰዓት ቢኖራትም ያላግባብ በውድድሩ እንዳትሳተፍ በፌዴሬሽኑ አመራሮች እንደተከለከለች ለአሜሪካ ድምፅ አስታውቃለች። እጅጋየው ቅሬቷን በሚከተለው መልኩ ነበረ ለአሜሪካ ድምፅ ያጋራችው። እኔ ኦሮጋን ከመጣው ሁለት ህልድ ነው የመጣው። አንደኛ ህልድ የአስር ሺህ ነው። የአስር ሺህን ተወዳድሬ የሀገርን መስዋዕት ከፍዬ ወርቅ አምጥተን አለ እንደዚህ ብለ ወርቅ አምጥተን አምስት ሺህ ላይን ደግሞ እንደዛ ወርቅ እናመጣለን ብለን ስንጠበቅ፣ ሰዓቴ አምስት ሺህ ላይ አንደኛ ነበር፣ አስር ሺህ ላይ ደግሞ ሁለተኛ ነበር። ስለዚህ አስር ሺው ተጋግዘን የቡድን ስራ ሰርተን ለሀገራችን ብለን ወርቅ አምተተን ወርቅ ኢትዮጵያ አስገብተን ድጋሜ አምስት ሺህ እንደዛ እናመጣለን ብለን ስናስብ እኔ አንደኛን አስጦታ ሌላ ሰው ተጠባባቂ አራተኛ ነበር ሰው አስገቡ። ለምንድን ነው እኔን መፍትን አይጠበቅም ብሎ ስጠይቅ እኛ አንደኛና ሁለተኛ የወጣ ሰው ነው ብቻ ነው የምናስገባ እንጂ እኮ ውጤት ያላመጣ አላስገባም አለ። እኔ ግን ይህን ወርቅ አስር ሺህ ላይ ወርቅ የመጣው በእኔ ምክንያት ነው የኢትዮጵያ ህዝብም ሆነ ሌላ ህዝብም ቦን የሚመሰከርበት ሩጫ ነው። ይሄንን መሰዋት የከፈልኩበትን ሩጫ ወርቅ አምጥተን አሁን ደግሞ ድጋሚ አምስት ሻት ገብም ሌላ ሰው ነው የሚገባው ብሎ በቃ፣ እኔ በጣም ተሰምቶኝ ከአቅሜ በላይ ነው ሆነ። በቃ በጣም የበደልኩ የተበደልኩ ነው ዘንድሮ ሆነ አምናም ሆነ የሶስት አመት ያለፍበት አለም ሻምፒዮና እንደዚያ ሆኖ ነው ያለፍኩኝ። ሶስተኛ ሆኝን ከዛን አንቺ ሶስተኛ ነች ብሎ ከአራተኛ ነበር ሰው አስገብቶ አወዳደር። ምንም አልተናገርኩም፣ እዛን ጊዜ ዝም ብያ አልክቼ ነው የገባው። እኛ የምንፈለገው ለአገር ነው ለአገር ሰው ነው ብለን ሌላው ሲና አስገቡ። እኔ ወጣሁ ገባ ወደ ቤቴ። ከዛ አሁኑም ድጋሜ መጣና እኔ ላይ ነገር ተከሰተ። ለምን እንደሆነ እኔ እንጃ። ይሄ ሁሉ ግን የኢትዮጵያ ህዝብ ይፍርድ። በጣም በቃ መፍትሄን በጣም የተገፈፈኝም፣ እኔ ግን ኢትዮጵያ አይደለሁም? ለኢትዮጵያ አደለ መሰዋት ከፈልኩ። አትሌት እጅጋየው፣ ለቡድኖቹ የበላዮቹ፣ ወይም አመራሮች ይህንን ቅሬታሽን ለማቅረብ ሞክረሽ ነበረ? የተሰጠሽ ምላሽ ምን ነበረ? አቅርባለሁ። ይህንም ቅሬታን ሲያቀርብ እኛ እኮ መጀመሪያም እኮ የመጣው እዛም ሁለት ሁለት ፊልድ ነበር። ሁለት ሁለት አይቻልም ተባለ። ሁለት ሁለት አይቻልም፣ አንድ ፊልድ ነው የሚወሰነው አለ አንድ ፊልድ ከሆነ አስር ሺ ስሎጥና ከዛ አምስት ሺ ምን ምንገባ ብለን ተወሰነ። ልጆቹ ሁሉም ሲጠይቁ በቃ ሰዓት የመጣ ሚኒማ ያመጣ ሰው ሁለቱም ይውጡ፣ ሶስትም ያምጣ ሚኒማ ያመጣ ሰው ይግባ ብሎ ሁለት ሁለት ተወስኖ መጣ። እዚ ጋር ሲደርስ ደግሞ እኛም እኮ ለሀገራችን ብለን መሰዋት ከፍዬ ተቃጥዬ ነው ይህን ወርቅ ያመጣውለት። ለራሴ ውጤቱን ትቼ ለሀገሬ ነው ይህንን ሁሉ አደረግኩ እንጂ እኮ እንደ ሰው እኮ ራሰን ጠብቄ ብሄድ እኮ ከመዳላውጫ ይ ለምን ለምን ወርቅ ከሌላ ሀገር ገብቶ እኔ ውጤቴ ለምን ይበላሽ? ስለዚህ ውጤቴ ይበላሽ ኢትዮጵያ ሀገር ወርቅ ትገባ ብዬ ነው። ግን ይህንን ሁሉ ምንለ ለእኔ ያዘነ ሰው የለም። ኢትዮጵያ ቴ ፌዴሬሽን ምን እንዳጠፋው እኔ እንጃ። በጣም በቃኔ ላይ እኮ ጫና ይፈጥሩብት ነው። ምን እንደሆነ ግን ፈጣሪ ብቻ ይወቃል። ጣተ ቢኖር እሺ እንደዚህ አይነት ሰው አጥፍተሻል ብሎ ጥፋትን ቢያውቁ ሁለት ተካፈለ። በቃ ምን የትኝ የትንን ለምናምኑ እኮ ግራ ተጋብተናል። የት ማን ነው እንደሚያሳድረን ማን ነው እንደሚመራን እኮ ግራ ተጋብተናል። በቃ ግራ ተጋብተናል ስትይ፣ በምን ሁኔታ ነው ግራ መጋባቱ የተፈጠረው? ከምን አንጻር ነው? አሁን ለምሳሌ አንዱን ቡድመሬ ስንጠይቅ ወደ ሌላ ነው የሚያሳልፈን። ያንንም ስንጠይቅ ደግሞ ወደ ሌላ ነው እሱም እኮ በራሱ ላይ እኮ ነው የሚሸጋገረው እንጂ እኮ ይሄንን መፍትሄ ሄሄ ነው ብሎ እኮ መፍትሄ እኮ ማን ሰው እኮ ነው ያጣ። ይሄ ውድድር ካሄደ የነበረው በመጪ ቀናት ነው። አሁን ከዚህ በኋላ ይሄ የአሁኑ ውሳኔን ቢስተካከል መሳተፍና መወዳደር የምትችይ ይመስልሻል? ለምን አይቻልም። እኔ እኮ ውስጤ ስለ በቃ መቀበል እኮ አልቻልኩም እኮ እኔ እኮ አምስት ሺህ እኮ ለአላም አንደኛ ነኝ እኮ ሰዓቴ ግን ይህንን እኮ አስቀርቶ ሌላ ሰው በአራተኛ አምጥቶ ማስገባት ማለት ምን አይነት ሕሊና እንደሆነ በቃ አልተቀበለም። በቃ ውስጤ ለዛ ነው እንዲህ ለሚዲያ ተናገርኩ፣ ንገ እንጂ ለሚዲያ መኩ መናገር አልፈለጉም ነበር፣ ግን በቃ ተሰማኝ። ይህ በእንዲህ ያለ ወደ ኦሬጎን ያቀነውን ኢትዮጵያ አትሌቲክስ ቡድን መሪ የሆኑት አቶ ተፈራ ሞላ በበኩላቸው ለአትሌት እጅጋየው ቅሬታ መልስ ሰጥተዋል። የአሁኑ ውሳኔ ቡድኑ ከአዲስ አበባ ከመነሳቱ በፊት ስምምነት ላይ የተደረሰበት መሆኑን አውስተዋል። ማን እንዴት በየትኛው ርቀት መወዳደር እንዳልበት የጋራ መግባባት ተደርሶበታል ያሉትን አሰራርም እንደሚከተለው አብራርተዋል። አንድ አትሌት ሁለት ቦታ እንዲወዳደር እድል ሰጠን ካለው ውጤት አንጻር ለምሳሌ ያህል አስር ሺህ የሮጠ አምስት ሺህ መድገም ይችላል። ሺ አምስት መቶም የሮጠ ደግሞ ወደ ላይ አምስት ሺህ መሮጥ ይችላል ውጤቱ ከፈቀደ የሚል ነገር አስቀመጥንና ይህን ይሄን ደግሞ ለአትሌቶች በሚመቻቸው ሀገርም ደግሞ አቅም ያለው አትሌት እያለ ከኦሎምፒክም ላይ ሌሴን ወሰድንና ትምህርት ወሰድንና አንድ አትሌት አንድ ቦታ ብቻ ይወዳደር በሚል በኦሎምፒክ ብዙ ዋጋ ከፍለናል። ያ እንዳይሆን ብለን አንድ አትሌት ሁለት ጊዜ እንዲወዳደር ጭምር እድል ሰጠን። ስንሰጥ ሁለተኛውን የሚደግመው ግን እዚህ አሜሪካ ላይ ባገኛ ውጤት ነው የሚሆነው። ከፍተኛ ውጤት ካመጣ ይደግማል። ከፍተኛ ውጤት ካለመጣ ደግሞ ያው ቢደግምም ውጤት ስለሌለው የሚል አቅጣጫ አስቀመጥንና እነሱን ታሳቢ ያደረገ ምልመላ ስርዓት አቅ በዚህ ኮንሴፕት ስንመጣ አትሌት እጅጋየው አምስት ሺህ እና አስር ሺህ ነው የመሮጥ እድሏም። ስፔሻላይዝ አደረገችው ሜራ ይሄ ነው። ስለዚህ ለአትሌቷ አምስት ሺህ ቅድመ ሰጠናት እና የእሷ ኤሪያ ኦፍ ስፔሻላይዜሽን አምስት ሺህ ስለነበራት ሲንሰጣት፣ ይሄ አምስት ሺህን ሳይሆን መሮጥ ያለብኝ አስር ሺህ ነው ቅድመ ምንሰጥ የሚገባው ሁለት ከሰጣችሁ ሁለቱንም እሮጣለሁ ግን፣ የእኔ የመጀመሪያ ፍላጎቴ አስር ሺህ ነው የሚል ማመልከቻ ጻፈች። አዲስ አበባ ሳን ስለዚህ አስር ሺውን ለእሷ ሰጠናት ማለት ነው። በዛ መሰረት ሮጠች። አስር ሺህ ላይ ውጤት አልመጣም። ስለዚህ አምስት ሺህ ደግማለሁ የሚል መብት ጥያቄ ማንሳት አችልም። አሁን እሷን የሚበልጧት ካሉ እሷ በፍፁም ይሄን የመብት ጥያቄ ማንሳት። ይሄ ደግሞ ማን እንደሚያሸንፍ ማን ወደት እንደሚሄድ ሳናውቅ አዲስ አበባ የወሰነ ውሳኔ ነው፣ እዚህ መጥተን አሜሪካ የወሰነ ውሳኔ አይደለም። ኢጣሊያ ለአምስት ሺህ ላይ ሰለሞን ባረጋና በሪሁ ተወዳደሩ። አሁን አምስት ሺህ ላይ እነሱን ይዘናቸው ነበር። በሪሁ ግን ውጤት ስላላመጣ እሱን አስወጣን፣ ሰለሞን ባረጋን አስገባን። ተጣባበቅ የነበረው ጥለን ወደ ላይ መጣ ማለት ይህ ስለሆነ የእሷም የሆነ ይሄው በርቀቱ የተሻለ ሰዓት አሁንም ያለኝ እኔ ነኝ። ይሄ ታሳቢ መደረግ አለበት። ይሄ ባለበት ሁኔታ ያ ታሪክ ነው። አሁን የሚቀረው ያ ታሪክ ነው። እሱ ታሪክ እስከዚህኛ ውድድር ድረስ ነው ማምጣት የሚችለው። እዚህ ሜዳ ላይ ላለ ውድድር ግን ሜዳ ገብታለች አስር ሺ እሷ ዘጠነኛ ነው ሰባተኛ ነው የወጣችው። አሁን ይችን ልጅ አምስት ሺህ ላይ ቢናስደግ ግለሰብን እያየን ነው ሀገርን እያየን ነው የሚለው ነው። ለእኛ አሁን ለሀገር ነው ጉጉታች እንጂ ከግለሰብ አንጻር ምንም ችግር የለብን። እሷም ጎበዝ ነች፣ በጣም ጠንካራ አትሌት ነች፣ እንዳልከው ጥሩ ሰዓት ያላት ነች። አሁን ግን ከሀገር አንጻር ሁለተኛ የወጣውን ሰው ነው ወይስ ዘጠነኛ የወጣውን ሰው አስቀምጠህ ወደ ውድድር ታስገባለህ የሚለውን ፌርነስ ካየው፣ ለኢትዮጵያ ካሰብ የተሻለ ውጤት ያለውን ሰው ወደፊት ታመጣለ። ኮንዲሽኑ ጥሩ ነው ነው እንጂ ከአትሌቶች ጋር አቅም የላቸውም ሰዓት የላቸውም የሚል ግምገማ የለም። አቶ ተፈራ የአስር ሺህ ሜትር ድል እንዲመዘገብ ከፍተኛ ጥረት አድርጌ ያለው ቡድን ስራ ውስጥ ነው ተሳታፊ የነበርኩት እና ያኛው ብቃት ምክለኛ የሩጫ ብቃት ሳይሆን እንደ ቡድን ተጋሪ ብቃት ነው ሊታይ የሚገባ የሚል ሙግትም ታለች። አትሌት እጅግ አየው እውነቷን ነው። እኛ ለሀገር ትልቅ አስተዋጽኦ የቡድን ስራ በመስራት ላይ አበርክታለች። ይሄ በጣም በጣም ትልቅ ቦታም ሊሳመሰግናትም ታሪክም ነው። ያ ማለት ግን ያኛው አሸናፊ የነበረችው ልጅ ለእሷም የቡድን ስራ አልሰራችም ማለት አይደለም። ይሷን አሸናፊነት አቆይና ቡድን ስራ ስራ አልተባለች የቡድን ስራ ሁለቱንም ለተጠቃሚ ሊሆንና የመጨረሻ ሰዓት ላይ ግን፣ አንዳንዳቸው ጠንክረው እንዲወጡ እንጂ አይ እግሌ ጋር ቡድን ስራ ሰርቼ ነበረና እሱ ታይ እግሌ አንደኛ እንዲወጣ እኔ ስድስተኛ ወጥቻለሁ አይባልም መቼም። አንተም ሎጂካሊ ስታስብ ናቸው የቡድን ስራ ሌላውን አንዱ አንዱ እያዳከፍ መጨረሻ ላይ ግን አንዳቸው ይወጣል። እኛ ግን ለተሰንበት ታሸንፍ አንቺ አታሸንፍ ያለ ናት እንደዚህ ማለትም አይቻልም ስለሆነ ስለዚህ እሷም ሁለተኛም ሆነ መውጣት ትችል ነበር፣ ሶስተኛም ሆነ መውጣት ትችል ነበር የውድድር ጉዳይ ስለሆነ ላበረከተችው አስተዋጽኦ ሁሌም ምስጋና እንሰጣታለን። ግን ለመጣ ውጤት ደግሞ በዚህ ልካ ላይ የሌላ አትሌት እኮ ያነሳል። ቆይ እንደሷ ይህን እያወቅን እሷን ብናሳትፍ ሌላም እኛን ይከሰናል። ከመሪው ውጭ እንሆናለን። አትሌት ይበድላል። ይሄ የኢትዮጵያ አትሌቲክስ ፌዴሬሽን የሚተገብረው አሰራር በዓለም አቀፍ አሰራር መሰረት ምን ያህል ቦታ አለው? ሌሎችም የሚሰሩበት ነው ወይስ ፌዴሬሽኑ ብቻ የሚተገብረው አይነት አሰራር ነው? ከምን አንጻር ነው? ያው ፌዴሬሽን ራሱን ችሎ አንድ ተቋም ነው። የራሱ የውስጥ መመሪያዎች፣ ደንቦች፣ ማኑዋሎች፣ አሰራሮች አሉ። የዓለም አቀፍን ሕግ ደግሞ ያከብራል፣ ታሳቢ ያደርጋል። ስለዚህ ከዓለም አቀፍ ሕግ ተነስተን የራሳችንን ተጨባጭ ሁኔታ ያገናዘበ ነው እየሄድን ግን፣ የዓለም አቀፍ ሕጉን መጣስ በፍጹም አንችልም። ዜና ቪኦኤ ከአሜሪካ ድምጽ ራዲዮ ወደ እናንተ የሚቀርብ ልዩ መሰናዶ ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። አንዲት ወጣትን ነው ቀጣዩ ዘገባ የሚያስተዋውቀን የስዕል ባለም የሆነችው ሰላማዊት ገብረ ጻዲቅን ወጣቷ ቅጠሎችን በመጠቀም በምትሰራቸው ስዕሎች ትታወቃለች። አብዛኞቹ ስዕሎቿም ሰብአዊ መብቶች፣ የሴቶችና ሕጻናትን መከራ እንዲሁም የሰው ልጅ ከአካባቢው ጋር ያለውን ቁርኝትም የሚያስቃኙ ነው። ድንገረመውናት ያነጋገረቻት ሰላማዊት ራሷን ከምታስተዋውቅበት ዘገባው ይጀምራል። ሰላማዊት ገብረ ጻድቅ እባላለሁ። ገና ሁለት ዓመቴ ነው ወደ ሰአሊነት ከተዘዋወርኩ። ከዛ በፊት በሶሻል ወርከርና በአካውንታንት እንዲሁም በስዕል አስተማሪነት ነበረ የምኖረው። የማታ ስዕል ከተማርኩ በኋላ ግን ከስዕሉ ውጭ ህይወት እንደማይኖር እየገባኝ በሄደ ሰዓት ስዕሉ ማስቀመጥ አቃተኝ። ሰዓት እንደምንም ብዬ በግሌ አርት ስቱዲዮ ከፍቼ አሁን በአርት ስቱዲዮ እና በፉልታይም ሰአሊ ሙያ ውስጥ ያለው ሰአሊ ይመኝ ማለት ነው። በጣም የገርማል። ለሁለት አመት ለስራ ሰው የራሱ የስዕል ስቱዲዮ ይዞ የሙሉ ጊዜ ሰአሊ መሆን ከባድ ይመስለኛል። በተለይ ደግሞ አንቺ የምትሰሪያቸው ስዕሎች ላይ ለየት ያሉ ከመሆናቸው አንጻር ማለት ነው። ወደ እሱ እንመጣለን። ግን እንደው ስዕሉን ማስቀመጥ አቃተኝ ስትኝ ማለትሽ ነበረ፣ ሰራ ላይ በነበርኩበት ሰዓት፣ በተለይ ሶሻል ወርከር በነበርኩበት ሰዓት ብዙ አላወራም ልክ ግን ለማውራት አፌ ሲከፈት ስለ ስዕል ብቻ ነው ማወራው። በዛ ነው እዛ አብረኝ የሚሰሩ ሰዎች የሚያውቁት፣ ስለ ሰላም ሲጠየቁ ስዕል ብቻ ማውራቷን ነው የሚያውቁት። ሁላ እዛ ድረስ ስተኛም ስነሳም የጎደለ ነገር ሆኖ የሚሰማኝ እሱ ነበረና እሱን ለመወሰን ረጅም አመት ፈጀብኝ። ያወቅኩት ግን መኖሪያ ግዴታ ስራ ተቀጥሬ መስራት አለብኝ፣ መተዳደሪያ የማስተካከል እራሴን መቻል አለብኝ ስለዚህም ነው ይህ ውጤት ሲመጣ ወደ ዩኒቨርሲቲ የገባሁት ወደ አርቱ ሳይሆን። በዛ ላይ እያንዳንዱ ቅርብ የምትይዙ ሰው አይን ውስጥ እች ልጅ የሁላ ትምህርት ተምራ ልትተው ነው የሚለው ቅሬታ፣ አፋቸውን አውጥተው አይነግሩሽም፣ ቀን በቀን በሄድሽበት በየመንገዱ እሱ ነው የሚገጥመኝ። አንዳንዱ ትንሽ ቀረብ ብሎ ያወራኝ ና ስዕሉ እኮ ነው የጎዳሽ ሁላ የሚል ነው፣ አፉን አውጥቶ ያለውም ሰው ሁላ እና በዛ ውስጥ ታግሎ ወስኖ ስዕሉን በቃ ከዚህ ሁላ ህብረተሰብ ሊገነጥለኝ ነው አሁን በቃ ይገንጥለኝም። ምናልባትም በዚህ ፕሮፌሽን ሰክሰስ ሆናለሁ ብዬ አይደለም። እውነታውም የጀመርኩት ጠዋት ተነስቼ አንድ ሰዓት ላይ መስራት የምፈልገው ስዕል ነው። ስለዚህ እሱን ላድርግ፣ እሱን በማድረግ የሚገርኝም ከሆነ ይግደለኝ ብዬን የገባሁበት የነበረው እና የሚገርመው እንደዛ ሁሉ ሆኖ ሁሉን ነገር ትብታርገች ሞቢጊዜሽን ስትሰጪው እሱ ወዲያው መልስ ሰጠኝ። መልሶ ራሱ ፕሮፌሽኑ አዲስ ቴክስቸርም አዲስ እይታም ማየት የቻልኩት በዛ ምክንያት ነው። ሁሉን ነገር እርግስ ጠዋት ስነሳ ጭንቅላቴ ሙሉ ባዶ ነው። የሚያስበው ስለ ብቻ የለኝም አለኝ እንኳን ብሎ አያስብም። በቃ እዛ ድረስ ባዶ አረኩ። በዛ ነው ወታግዬ ታግዬ ወደዚህ የገባው በቃ አሁን ስኖር ለካ መኖር እንደዚህ ነው አልኩኝ። እና አሁንም ግን ማህበረሰቡ አሁንም እንደጎደለኝ ነው የሚያየኝ። ይህ ህብረተሰቡ የለመደዋል ቤት፣ ትዳር፣ መኪና ይሄ ምንድን ነው? ቁሳዊ የሆነ እይታውን እኔ አሁን ብር ሳገኝ ቤት መኪና አይደለም ሁላት ዝ የሚለኝ ለስዕሉ ቦታ ማዘጋጃት ማስበው የኔ አሁን አሳብ። በዛ ውስጥ ደግሞ ከተማ እየመጣሽ የሚመስለውን ደግሞ ማህበረሰብ ታገኛለሽ። የሚገርምሽ እንግዲህ ታዳጊ ሳለሽ በጣም ሽ ወድድ ሹ የተማረክሽበት የምታስታውሹ ስዕል ወይም ደግሞ ሠዓሊ ወይም ወደ ስዕል የመራኝ ነገር ይሄ ነው የምትሆን ትውስታለሽ? አዎ ሰአሊ ከሆንኩ በኋላ ነው። ግን ሰአሊውን የሚያወኩት ሰአሊም እንደሆነ በልጅነቴ የውጭ ሰአሊ ነው ቫንጎ ዱሳል ና የእሱ ስዕልም እንደሆነ አላወኩም። ልጅ ነኝ፣ ግን ሀይስኩል ተማሪ ነኝ ስዕል መውደዴ ና መመነጫጫሬን እንጂ ወደፊት ሰአሊ ይሆናለው የሚለውንም ራሱ አላውቀውም። ልሆን የምችላለው የሚለውም ግን ጭንቅላቴ ውስጥ በጣም በብሩሹ የብሩሹ እንቅስቃሴ ጭንቅላቴ ውስጥ ክት ብሎ ቀርቷል። ከዛ አርት በማጠናበት ሰአት ነው ያን ያየው ስት የዚህ ሰውዬ እንደሆነ እንኳን ያወቅኩትና አሁን አርቶቼን የምክሪያቸው ቴክስቸር አይን ላይ ቴክስቸር ያመጣሉ። የቅጠሎቹ መደርደር ቴክስቸር ያመጣል። ያ የእሱ ሰው ኢንፍሉዌንስ ነው። ምንም ነገር ስሰራ ፓተርንም ኦሪጂናል ፓተርን፣ ሌላም ፓተርን አለኝና እሱንም ስሰራ ቴክስቸር ፍለጋ ነው። ከዛ የዛሬ አስር አመት ወ አስራ ሁለት አመት አካባቢ ሸራተን የአርት ኤግዚሽን ነበረና የሬድ ኦሊቭ የሚባል የእሱ ስዕል ከኢትዮጵያ ደግሞ ቴክስቸር አለው። ሱ በቃ ግዴታ የኔ ስዕል ከሌላው ሰው ስዕል መለየት አለበት፣ ማንንም መድገም የለብኝም የሚለውን ነገር ያኔ ነው ያሰሰነኝ። የልጁ ስዕል ራስሽን በስዕል የምትገልጭበት መንገድ ለየት ይላል። ስዕሎችሽ በዛ መንገድ ማቅረብ የፈለግሽው ለምንድን ነው? እስቲ መጀመሪያ በምን መልኩ እንደምታቀርቢ ለአድማጮቹ አብራሪላቸውና ከዛ በዛ መልኩ ደግሞ ራሽን ለመግለጽ የወደድሽበት ወይም ደግሞ እንደዛ ልትገልጪ የቻልሽበትን መንገድ አስረጅልኝ። አሁን ሰዓት የምሰራው ቅጠሎችን በመደርደር ነው። እንግባላል ቴክኒክ ቅጠሎችን በመደርደር የሚሰሩ ስራዎች ናቸው። እና ይህን ቅጠሎችን አጋጣሚ ሆኖ ከችን ሳስተማር ለነሱ ምሳሌ ለመስጠት በጣም በነሱ ቋንቋ ለማሰብ ና ሲምፕል ለማድረግ ፈልጌ ቅጠል አንስቼ ምሳሌ ሰጠው፣ እነሱን አስረዳው። ከዛን ቀን ጀምሮ የቅጠል ህይወት ከእኔ ጋር ተገናኘ። ከዛ ስለ ቅጠልም ማንበብ ጀመርኩ። ያች ያነሷት አንድ ቅጠል ነው ወጣ ቤ ከዛፍ ላይ በጭቅ የወጣ የግባሁት ና እሷ ቅጠል ስለ ዛፉ ራሱ ማንበብ ጀመርኩ። ከዛ በኋላ አሁን የምጠቀምባት ቅጠል ስሟ ተድስ ጉብሬላ ጉቭሬላ ሮብስ ትባላለች። ለኛ ሀገር በተለመደ የሀር ኦክ ዛፍት ከእሷ ባህሪ አንጻር እንዳለ ከኔቸር ጋር ታገናኛት ከሰው ልጅ ህይወት ጋር ምን ያህል የተመሳሰለ እንደሆነ ማየት ቻልኩኝ። አንድ ቅጠል የዛፉ ፓርት ነው፣ የዛፉ አካል ነው። እኛ የሰው ልጅ አካል ነን፣ የሰው የሰው ዘር የሚባለው አካሎች ነን። እሱን ማገናኘት ቻልኩኝ። ከዛ እያንዳንዷ ቅጠል የራሷ የሆነ ፐርፐዝ አላት ለህይወት። እኛም እንደዛ የምንኖርበት ሰዓት ምን ይዘን እንኖራለን? ምን ሰርተን ስናልፉት ምን እናት የምናደርጋለን ምስሎችሽን እንግዲህ ሳያቸው ህጻናት ልጆች ሴቶችም እንደዚሁ ፊታቸው ላይ ልሙጥ የሆነ ሴቶች ወይም ካለባበሳቸው ወይ ከሁኔታቸው መጎሳቆላቸው ወይም ሀዘናቸው የሚታወቅ ያለበት ሴቶች ይታያሉና ሴቶችና ህጻናት ላይ ደረሱ የምትያቸው የትኛው ነው ጎልቶ የተሰማሽ የትኛው ነው አውጥተሽ ልታሳይ የሞከርሽው ብዙ ጊዜ ሚዲያ ምንም በምትከፍትበት ሰዓት ዜናዎች ይመጣሉ። ሴቶች እንደዚህ እንደዚህ ያለ አንዳንድ ሴቶች ኢንተርቪው ይጠርቃሉ። እሱም እያዳመጥኩ እንዳለ እኔ በሆን ምንድን ነው የምሆነው እምል ነው፣ ግን እንደ የሚሰማኝ በዛ አንዳንድ በእሳት ውስጥ ያሉ ሴቶች የተሰሩት በዚህ በእሳት ውስጥ እየተገረገዙ እንደኖሩ ነው የሚሰማኝ እኔ በሆን። ከስር ጀምሮ እየበላኝ ያለ ነገር ነው ብዬ ነው ማምን ሆና አሁን እዘበች በሁለት አመት ኢትዮጵያ ሆስፒታል ልልሽ አልችልም። አለም ላይ አለም እየተረበሸች ነው ያለችው፣ በየቦታው ስደት፣ ጦርነቱ እኛ ሀገር ደግሞ ስፔሲካሊ በጣም ጦርነቱና ስደቱ ከቦታ ቦታ መፈናቀሉ በጣም እየበዛ ነው ያለው እና ለዚህ ገፈቱን እየቀመሱ ያሉት መጀመሪያ ሴቶችና ህጻናቶቹ ናቸው። ስለዚህ ያን ቆመው ራሱ ሲናገሩ ስትሰሚያቸው የእነሱ ሀዘን የእነሱ መጎዳት እያንዳንዳችንን እንደሴት ሆነን ካልነካን አንድ ምንም ሰው ሲሆን ህጻናቶቹ ደግሞ ህጻናት አንድ አመት ነው ያስተማርኩት እና በህይወቴ የኮራውበት ጊዜ ህጻናቶቹን ያስተማርኩበት ጊዜ ነው። በጣም ቀርቤ ሳያቸው ህጻናቶች አይናቸው ውስጥ ነው ስሜታቸው የምታዪው፣ አፋቸው አይነግሩሽም እና አሁን በየቤቱ ዜና ተከፍቶ ጦርነት ጦርነት ሲባል አንድ ሰሞን በእኛ አዝነው ነው የሚያየውን እና አይናቸው ብቻ በዚህ በቀጠል ውስጥ እየሰራ ያለሁት ህጻናቶቹን በዛ ምክንያት ነው። በቅርብ ጊዜ በተከታታይ የተለያዩ አውደ ርዕዮች ላይ ተሳትፈሻል፣ በቡድን በብቻሽም ና አሁን ደግሞ የወርቃማዋ ቅጠል የተሰኘ አውደ ርዕይ ምን ለማሳየት ነው የተጠቀምሽበት? ምን ያህል ስዕሎች አቅርበሻል? አሁን የወርቃማ ስዕል ኤግዚቢሽን ባቀረብኩበት ሰዓት ወደ ሰላሳ ስድስት አካባቢ የሚሆኑ ስራዎች ናቸው የቀረቡት። በእነዚህ ስራዎች ላይ ወርቃማ ቅጠል በሚል ርስ የሰጧቸው የሴቶቹና የህጻናቶቹን ህይወት ነው። እናቀው ያላደገ ልጅ የእኛው ምንድነው የወደፊት ተስፋችን ነው። ወልቃማ ቀጠላችን ነው። ወርቃማ ቀጠሏን ደግሞ ካልተንከባከብናት ናት ሁላችንም ወደዛ ወደዚህ ከበጫጨቅናት፣ እሷም ድጋሚ አትበቀልም፣ ድጋሚ ዘሯን ይዛ አትመጣም። ስለዚህ በዛ ምክንያት የአሁኑን ወርቃማ ቀጠለዋ በሚል እነሱ መከባከብና መያዝ ካልቻለን የእኛ ተስፋም የወደፊት እጣፋንታችን በጥያቄ ምልክት ውስጥ ነው የሚቆየው። የወደፊት ስንል ከአስር ዓመት ከሀያ ዓመት በኋላ አይደለም ከመቶ ዓመት በኋላ ማሰብ መቻል አለብን። እና ያንን ለማሳየት ነው የፈለግኩትና ኤግዚሽኑም በእንደዛ ነበረ ከሄደው አዲስ አበባ ሙዚየም ውስጥ ነበረ የተካሄደ እንደ ሠዓሊ እንግዲህ ብዙ መልእክቶችን ሊያስተላለፍሽ ነው ስዕሉ ለልብሽ ሙላትን ሰጥቶታል እና ምንድን ነው እሱ በቀጣይ ማድረግ የምትፈልጊው ምን አይነት ነገሮች ላይ ያተኩረሽ የምትሰሪ ይመስልሻል በቀጣይም አልተነኩም ብዬ በስዕሉ አልተገለጹም ብዬ ያሰብኳቸው የሶሻል ኢሹ የማህበረሰብን ተኮር ተጨማሪ ኮንቨርሴሽን ንግግር የሚፈጥሩ ነገሮችን በመስራት ነው ሀሳቤ እሱ ነው ሄዶ ሄዶ አንድ ስዕል ልትሆን ትችላለች። እቺ አልሞላ ብላ የምታሰቃየችን ህይወቴን የምትሞላልኝ አንድ ስዕል ዓለምን ካነጋገረችልኝ ያኔ እፎ የላለው ብዬ አስባለሁ። ምኞቴ እሱ ነው ሄጂ ሄጂ ዜን ማሳየት የምፈልገው በአንድ ስዕል ነው። ያቺ ስዕል እስክትወጣ ድረስ ግን መሳሌ መራቁ። እሺ፣ ሰላም አይት ገብረ ጻድቅ ከአሜሪካ ድምፅ ከጋቢና ቤ ጋር ስለነበረች ቆይታ አብዝቼ ነው ማመሰግነው። እኔም አመሰግናለሁ። እሺ ኤደንና እንግዳዋን ሰላማዊትን በእጅጉ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉና አመሰግናለን። ቀጣዩ ዘገባ ወደ ሴኔጋል ይወስደናል። ሴኔጋል ውስጥ በአይነቱ ልዩ የሆነ የውሃ ውስጥ ሙዚየም መከፈቱ ተሰምቷል። እንግዶ ወልዴ ስለ ሙዚየሙ በቀጣይ ዘገባው ይነግረናል። ሴኔጋል ዋና ከተማዋ ዳካር አቅራቢያ ካለ የውቅያኖስ አካል ስር በምዕራብ አፍሪካ የመጀመሪያ የሆነውን የውሃ ውስጥ ሚዚየም ከፍታለች። ዓላማውም የአካባቢ ብክለትን በተለይም የውሃ ውስጥ ብክለትን ለማሳየትና ግንዛቤ ለማስጨበጥ ነው። ሚዚየሙም የሥነ ጥበብ ሚዚየም ሲሆን ኦሲያኔም የተባለ የሴኔጋል የውሃ ውስጥ ጉብኝት ወይም ስኩባ ዳይቪንግ ማዕከልና መንግስታዊ ያልሆነ ድርጅት የተከፈተ ነው። ማዕከሉ በአካባቢ ጥበቃ ላይም ይሠራል። ባለፈው ታህሳስ ስምንት የሚሆኑ ቅርጻ ቅርጾች ውሃ ውስጥ ተተክለዋል። እነዚህን የሥነ ጥበብ ሥራዎች ለማየት ወደ ውሃው የሚዘልቁ ጎብኚዎች ታዲያ በዚህ አጋጣሚ በውሃ ፕላስቲክ ጠርሙስና በሌሎች ቆሻሻዎች የተበለከለውን ድፍርስ የውቅያኖስ ውሃ እንዲመለከቱ እድል ይሰጣቸዋል። ኦሚዲያው የዘመናዊ ስነ ጥበብ ውጤቶች አሻሻጭ ነች። ሚዚየም በመፍጠራችን የአካባቢ ብክለትን በተመለከተ ግንዛቤ እናስጨብጣለን ብለን እናስባለን ምክንያቱም ስነ ጥበብ ስትል የሰዎችን ትኩረት ትስባለ ቅርጻቅርጾቹ የተሰሩት በአካባቢው በተፈጥሮ ከሚገኙ ነገሮች ነው። ቅርጻቅርጾች የተሰሩት ከሸክላ የአፈር አይነት ሲሆን ከተሰሩ ከስድስት ወራት በኋላም በውቅያኖሱ ውስጥ በተፈጥሮ በሚገኙ ነገሮች ተሸፍነዋል። ይህም ውሃውን ያጠረዋል ትለናለች ኡሚዲያው ያ ማለት ወደ ነበረበት የመመለሱ ስራ እየተከናወነ ነው ማለት ነው። እነዚህም በውሃ ውስጥ የሚገኙ ድንጋይና የሸክላ አፈር ተያይዘው የሚፈጥሩትን አለት መሰል ቅርጽ በሰው ሰራሽ ዘዴ መገንባት በውሃ ውስጥ ላሉ ነፍሳት እንደ መጠለያነት የሚያገለግል ሲሆን የምግብና መጠለያ መኖር ደግሞ እንዲራቡ ያበረታታል። ይህም ከመጠን በላይ የሚደረገው የአሳ ማጥመድ የፈጠረው የአሳ ብዛት መመናመንን ይታደጋል። ይህ የውሃ ውስጥ ሚዚየም ሮድዋን ኤል አሊ የተባሉና የውሃ ውስጥ ጉብኝት ኃላፊው የአእምሮ ውጤት ነው። አሊና ግብራበሮቹ 25 ሜትር ዘልቀው በመጥለቅ የሰመጡ መርከቦች ላይ ተቋጥረው የሚገኙ የአሳ ማስገሪያዎች መረቦችን አስወግደዋል። አሳዎችና ሌሎች ፍጥረታት በመረቡ በመጠለፍ ይሞታሉ። የተጣሉት መረቦች ለጎብኚዎቹም አደገኛ ሊሆኑ ይችላሉ። ዋሊድ ሁሴን የኦሲያኔም የውሃ ውስጥ ጐብኚ ናቸው። የመጀመሪያው ችግር በመረቡ ተጠልፈን ልንቀር እንችላለን ለዛ ነው ሁለት ሆነን የምንገባው። አንዱ ሲሰራ ሌላው ይጠብቃል። ሁለተኛው ችግር መረቡን እንዲያንሳፍፍ ፓራሽቱን ስንነፋው እኛንም ይዞ ሊሄድና አደጋ ሊያስከትልብን ይችላል። ከ45 ደቂቃ የውሃ ውስጥ ቆይታ በኋላ መቶ ሜትር የሚረዝመውንና 20 ሜትር ስፋት ያለውን የናይለን መረብ ይዘው ወጥተዋል። ሞሬ ኢል የተባለ አሳ ሌላ አሳ ሲበላ ሞቶ መረብ ውስጥ ተገኝቷል። አሁንም ውስጡ አለ። ባለፈው ዓመት ኤል አሊና ግብረ አበሮቹ ሁለት ቶን የሚመዝን የተጣለ መረብ ከባህሩ አውጥተዋል። ለስድስት መቶ ሺህ ሰዎች የስራ መስክ የከፈተው የአሳ ማጥመድ ስራ ለሴኔጋል እጅግ አስፈላጊ ነው። ዋና የፕሮቲን ምንጭ በመሆን ሀገሪቱን ይመግባል። ነገር ግን መስኩ ከመጠን ባይ በሚደረገው የአሳ ማጥመድና የንግድ አጥማዚዎች ምክንያት ጋሬጣ ተደቅኖበታል። ሰዎች ረሃብ ላይ ናቸው። በህይወት ለመቆየት ሲሉ ግጭት ውስጥ ይገባሉ። ነገር ግን በአት አንድ ቶን ዓሣ በተጣሉት መረቦች አማካኝነት ይባክናል። ኤልአሊ እንደሚገምተው ድርጅቱ ከሰላሳ እስከ አርባ የተጣሉ መረቦችን ከባህር ውስጥ በየአመቱ ይሰበስባል። ኦሲያንየም የተባለው ድርጅታቸውም የገንዘብ እገዛ የሚያገኝ ከሆነ አካባቢውን የመጠበቅ ሥራውን ይቀጥላል። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግደው አብሬያቸው የቆየሁት አብታሙ ዜ በቴክኒክና በድምፅና በምስል ምህንድስ ነው ደግሞ ኤልያስ አስመረት እሰይ በለን መልካም ምሽቱ ላችሁ።